ኬንያ ፕላስቲክ ፌስታል መጠቀም የሚከለክለውን ህግ ተግባራዊ ማድረግ ጀምራለች። ህጉ ከትላንት ጀምሮ በሥራ ላይ መዋል የጀመረ ሲሆን ፕላስቲክ ፌስታል ማምረትና መጠቀም ይከለክላል። በዚህም ህጉን ተላልፎ የተገኘ ማንኛውም ሰው 38 ሺ የአሜሪካ ዶላር ቅጣት ወይም የአራት ዓመት እስራት ይበየንበታል ተብሏል። ህጉ የአካባቢ አየር ብክለትን ለመቆጣጠር የወጣ ሲሆን በፕላስቲክ ፌስታል ፋብሪካ ውስጥ የሚሠሩ ሰማንያ ሺህ የሀገሪቱ ዜጎችን ሥራ አሳጥቷል። ለተጨማሪ ገልሞ ዳዊት። ለአመታት በሀገሪቱ ህግ መወሰኛ ፍርድ ቤት ተፈጻሚነቱ ስጓተት የነበረው በኬንያ የፕላስቲክ ፌስታል መጠቀምን የሚከለክለው ህግ ጸድቀው በስራ ላይ ውሏል። በዚህም ህጉ እንደደነገገው ከትላንት ጀምሮ የፕላስቲክ ፌስታል የሚያመርት የሚሸጥ ወይም ይዞ የተገኘ እስከ 38000 የአሜሪካን ዶላር ወይም የአራት አመት እስራት እንዲበየንበት ታውጇል። የህጉ ተፈጻሚነት አሁን የፕላስቲክ ፌስታል አምራቾችንና አስመጪዎችን ሙሉ በሙሉ ማገድ ላይ ያተኮረ ሲሆን በሂደቱም ወደ ግለሰብ ደረጃ ወርዶ ተፈጻሚ እንዲሆን የኬንያ አካባቢ አየር ጥበቃ ባለስልጣን አስታውቋል። እርምጃው የአካባቢ አየር መበከልን ለመቀነስ የተወሰደ ቢሆንም የተለያዩ የፕላስቲክ ፌስታል ማምረቻ ፋብሪካ ውስጥ ተቀጥሮ ይሰሩ የነበሩ ከ80 ሺህ በላይ የሀገር ዜጎች ስራቸውን እንዲያጡ ምክንያት ሆነዋል። በ2007 ዓመተ ምህረት የኬንያ የአካባቢ ጥበቃ ባለስልጣን በሀገሪቱ ስላለው የፕላስቲክ ፌስታል አጠቃቀም ቁጥጥር እንዲደረግበት አዋጅ ለማርቀቅ ቢሞክርም ተፈጻሚ ሳይሆን ለአስር ዓመታት ተጓቷል። ለዚህም ምክንያት የሆነው የኬንያ አምራቾች ማህበር ጉዳዩን ለፍርድ ቤት በማቅረብ አቤት በማለቱ ነው። ማህበሩ የፕላስቲክ ፌስታል ምርት መቆም የብዙ ኬንያውያንን ህይወት የሚያናጋ ነው በማለት ቢሟገትም የሀገሪቱ ከፍተኛ ፍርድ ቤት ግን የአካባቢ አየር ብክለት ከግምት በማስገባት በኬንያ ፌስታልን ማምረት መሸጥና መጠቀም እንዲከለከል ወስነዋል። ጉዳዩ በናይሮቢ ሚልማኒ ፍርድ ቤት ባለፈው አርቢታዊ በነበረበት ወቅት ብያኔውን የሰጡት ዳኛ በርናርዲ ቦሶ ፕላስቲክ ፌስታልን ማገድ ለአካባቢ አየር የጎላ ሚና ስላለው የኬንያ አምራቾች ማህበር አባላት ያቀረቡትን አቤቱታ ውድቅ አድርጓል። የአምራቾች ማህበር ስጋት የብዙ ዜጎች ከስራ መፈናቀል ጉዳይና ከደንበኞቻችን ጋር የተስማማንበትን ውል የማክበር ግዴታ አለብን፣ በተጨማሪም መንግስት ለፕላስቲክ ምትክ ሆነው አገልግሎት የሚሰጡ ምርቶችን እስክናስገባ ሌላ ተጨማሪ ጊዜ ይስጠን የሚል ነበረ። የኬንያ የአካባቢ ጥበቃ ባለሥልጣን ምክትል ኃላፊ ቻርለስ ሲንኩሉ ህጉ በዋናነት የሚያተኩረው በፕላስቲክ አምራቾች ወይንም አስመጪዎች ላይ መሆኑን ያብራራሉ። ዋሌ አምባው ዋቆና የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው አላማችን ነው። ያመረቱት ፌስታል ተጠቃሚው ጋር እንዳይደርስ ካደረግን መቆጣጠር እንችላለን። ዋናው ነገር ፋብሪካዎቹ የከባቢ አየር ለመበከል ምክንያት የሆኑ ፌስታሎችን ማምረት ሙሉ በሙሉ እንዲያቆሙ መቆጣጠር ነው። ያን ካደረግን አገሪቷን እየበከለ ያለው ፌስታል ከዚህ ወዲህ ሊኖር አይችልም ማለት ነው። አዋጁ ትላንት በስራ ላይ እንዲውል ከተላለፈበት ሰዓት አንስቶ የአገሪቱ ሕግ አስፈጻሚ አካላት ቁጥጥር ማድረግ ጀምረዋል። በዚህም መሰረት ፕላስቲክ ፌስታልን ማምረት ወይም ከውጭ አገር ወደ ኬንያ ማስገባት በተግባር ሲከለከል ያለበቂ ምክንያት ፌስታል ይዞ የሚንቀሳቀሱ ግለሰቦችንም ፖሊስ በቁጥጥር ስር እንዲያውላቸው ትዕዛዝ ተላልፈዋል። አንድ በናይሮቢ ኢስሊ በተባለ ሰፈር ትንሽ የመሸጫ ሱቅ ያለው ትውልድ ኢትዮጵያዊ ፕላስቲክ መጠቀም ለአካባቢ ብክለት ሚና እንዳለው ቢያምንም መንግስት አነስተኛ ገቢ ላላቸው ነዋሪዎችና ነጋዴዎች በፕላስቲክ ምትክ የሚጠቀሙበትን ነገር አለማቅረቡን ይናገራል። ምንም በበቂ የቀረበ ነገር የለም። ትንሽ እንደ ፖስታ ወረቀት የሚመስል የማሸጊያ ወረቀት ብቻ ነው ያለው። አሁን በዚያ ነው አሽገን እየሸጥን ያለ ነው። ይህ ውሳኔ ሲወሰን ትንሽ ጊዜ ተሰጥቶ ቢሆን መልካም ነበር። ፌስታል ሽጠው የሚተዳደሩ ሰዎች አሉ ደግሞ ሱቅ ውስጥ በፌስታል ብቻ ተጠቅለው የሚሸጡ ቁሳቁሶች አሉ። ስለዚህ ይህ ውሳኔ ሥራችንን ሙሉ በሙሉ ባይሆንም ሊያስተጓጉለው ይችላል። የተባበሩት መንግስታት ድርጅት የአካባቢው ጥበቃ ቢሮ እንደሚለው ኬንያውያን በወር ወደ 24 ሚሊዮን ፕላስቲክ ፌስታል ይጠቀማሉ። ይህም ዋና ከተማዋ ናይሮቢን በከፊል ያቆሸሸና የአገሪቱ የስጋ ምርት ላይ የጥራት ጉድለት ያስከተለ መሆኑ ተጠቁመዋል። በአገሪቱ የእርድ አገልግሎት ከሚሰጡ ነጋዴዎች የተገኘው መረጃ በእርድ ወቅት ፌስታል በታረዱ እንስሳት ሆድ ዕቃ ውስጥ በብዛት ይገኛል። ኬንያ ህጉን ተግባራዊ በማድረጓ በመላው ዓለም ፕላስቲክ አጠቃቀም ላይ እገዳ ከጣሉ አርባ አገራት አንዷ ለመሆን በቅታለች። ከምስራቅ አፍሪካ እገዳውን የተቀበሉት ሩዋንዳና ኤርትራ ሲሆኑ ኡጋንዳም ህጉን ተፈጻሚ ለማድረግ በጥረት ላይ ትገኛለች። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ